በኢትዮጵያ የአንድ ሰው አማካኝ የመኖር እድሜ ዝቅ ከሚያደርጉት ምክንያቶች መካከል የትራፊክ አደጋ አንዱ መሆኑን የዓለም አቀፍ የጤና ድርጅት ደብሊውኤችኦ ዘገባ ያመለክታል። ሰሞኑን በኦሮሚያ መስተዳደር አዳማ ከተማ የትራፊክ አደጋን ለመቀነስ የተካሄደው የምክክር መድረክም አደጋው በኢትዮጵያ በተለይ በኦሮሚያ አሳሳቢ እየሆነ መምጣቱንና በጉዳዩ ላይ የበለጠ ሊሰራበት እንደሚገባ ያመላከተ ነበር። አቶ ድልአርጋቸው ለማ በፌዴራል ትራንስፖርት ባለስልጣን የመንገድ ና ትራፊክ ደህንነት የግንዛቤ ትምህርት ዝግጅት ቡድን መሪ ይናገራሉ። ትራፊክ አደጋ በአንድ ነገር ላይ ብቻ የሚቆም ነገር ጉዳይም አይደለም። በኢኮኖሚውም አንግል ካየነው፣ በማህበራዊም በስነ ልቦናዊም ጉዳቶች አንጻር ካየነው ችግሩ ስብስብና አሁንም ያለበትም ደረጃ ደግሞ ብዙ ሊሰራበት እንደሚገባ የሚያመላክት ነው። በኦሮሚያ ክልል የተካሄደው ክልል አቀፍ የምክክር መድረክም የተሻለ ውጤትን ለማስመዝገብ ከፍተኛ ስራ ሊሰራበት እንደሚገባ የተጠቆመበት መድረክ ነበረ። በማሽከርከር ስራ ለ 12 ዓመታት እንደሰሩ የነገሩን አቶ ጌታቸው ታምራት እንደገለጹት የትራፊክ አደጋ አሳሳቢ በመሆኑ በተለይ ወጣት አሽከርካሪዎች ሊያስቡበት ይገባል። በየቀኑ እኮ አደጋ አለ። በየቀኑ ወደ ልስጥ ገባ እንደዚህ ሆነ እንደዚህ ሆነ ማን የሞተው ስንት ለሀገር የሚጠቅሙ ሰዎች የሚሞቱ ሲ በትራፊክ አደጋ ነው። አሁን ብዙዎች አደጋ ያለደርሱት ወጣቶች ናቸው። ለምንድ ነው ስትያቸው፣ በ የሚሰሩሽን ነገር አይደለም። ወጣትነት ማለት ማወቅ ነው እንጂ መበለጥ አይደለም መቦት አይደለም። ከሽማግሌ ከእድሜያቸው ከገፋ አካባቢ ደግሞ ጥንቃቄ ሲበዛ ደግሞ ይሄ የድሮ ሾፌር ምናምን ይባላል። የሚያዋጣጉን የድሮ ሾፍር ነው ነው ህይወትን መጠበቁ ነው። እንደ አቶ ጌታቸው ገለጻ በትምህርት ቤቶች የሚሰጠው የትምህርት ጥራት ማረጋገጫ ለአደጋው አስተዋጽኦ እያደረገ በመሆኑ የትምህርት ሂደቱ መፈተሽ አለበት። በአሽከርካሪ ብቃት ማረጋገጫ ትምህርት ቤት የሚሰጠው የትምህርት ሂደት እንደገና ጥናት ይደረግበት ደስ ይለኛል። ምክንያቱም አሁን ደረቅና ፈሳሽ ይባላል። አሁን ለምሳሌ ፈሳሽ በሚይዝበት በርግ ቃሊቲ ነው ይፈተ ነው ከዚህ ፈተናው ያልፋል፣ ቃሊቲ ይሄዳል። ቃሊቲ በኮምፒውተር በምናምን ይታይ ይፈተናል። ከዛ በኋላ ፈሳሽ አምስት ወይ ደረቅ ምናምን ይዘው ይሄዳል። ይህ አሽከርካሪ የጅቡቲ መንገድ አያውቅም። በረሃ ምናምን የተፈተነው ነገ ነገር የለም። በክረምት የተፈተነ ነገር የለም። በጭቃ የተፈተነ ነገር የለም። ብዙ መኪና ባለበት የተፈተነ ነገር የለም። ብቻ ይህን መንጃ ፈቃድ ይዘል ተብሎ መኪና ላይ ቆጩ ነው የሚሄድበት ጊዜ የመኪናውንም ህይወት እኮ ማወቅ ያስፈልጋል። ይሄ ሁሉ እኮ መታየት አለበት። አቶ ድላርጋቸው በበኩላቸው ችግሩ መኖሩን አምነው ለመፍታት መንግስት እየሰራ ነው ይላሉ። መንግስት እየሰራቸው ካሉ ስራዎች ውስጥ አዳዲስ ስርአቶችን ከመዘርጋት በዘለለ ነባር የሆኑ ችም ደንብና መመሪያዎችንም የማሻሻል ሁኔታ ነው። ይሄ ደግሞ የህብረተሰቡን ፍላጎትና ጥናትን መሰረት ያደረገ ነገር ነው። እንጃ ፍቃድ ጋር በተያያዘ አዋጅ ቁጥር ስድስት መቶ ዛር ሁለት ሺ ማሻሻያ እየተደረገበት ወይንም ጥናቱ አልቆ የመንግስትን ውሳኔ የሚጠብቅበት ደረጃ ነው ያለው። ይህ አዋጅ ሲሻሻል እንግዲህ በዋናነት ትኩረት ያደረገው አንደኛው የእድሜ ጉዳይን ነው። ሁለተኛው የትምህርት ደረጃ ወይም የትምህርት ዝግጅትን መሰረት ያደረገ ነው። በሶስተኛ ደረጃ ደግሞ በፊት አንድ ሰልጣኝ በሚፈልገው ስራ መስክ ላይ ለመሰማራት ይሰጥ የነበረውን የመንጃ ፈቃድ አሰጣጥ ስርአት ደረጃን መሰረት ያደረገ እንዲሆን ይህንንም የሚያካትት የአሰራር ስርአት እንዲዘረጋበት አዋጁ እንግዲህ እንዲሻሻል ጥናት ተጠንቶ የቀረበበትና ና የመንግስትን ውሳኔ እየጠበቀ ያለበት ሁኔታ ነው ያለው። ለትራፊክ አደጋው መጨመር የእግረኞች ድርሻም የሚያሳስብ በመሆኑ እንደ ድር ያሉ ማህበራዊ ተቋማትም ማህበረሰቡን ሊያስተምሩ እንደሚገባ አቶ ጌታቸው ይናገራሉ። እግረኞቻችን ላይ በደንብ መሰራት አለበት። ከታች ጀምሮ እስከ ላይ ድረስ ምን መድረግ እንዳለበት እያንዳንዱ በድርም ቢሆን እንግዲህ ስንሞት የሚቀብረን እድር ነው። በድርም ቢሆን ከእድር ጀምሮ የሚማሩበት መንገድ በቃ አደጋ ደረሰ ብሎ ደረሰንታ ሳይሆን አደጋ ከመድረሱ በፊት ማስተማር። ከትራፊክ አደጋ የጸዳ ማህበረሰብ ለመፍጠር ከልማዶ አሰራር በመውጣት ቴክኖሎጂዎችን ለመጠቀምና የህብረተሰቡን ግንዛቤ ለማሳደግም አገር አቀፍ ንቅናቄ እንደሚካሄድ የቡድን መሪው አቶ ድላርጋቸው ለማ ተናግረዋል። እንዳቶ እንደ አቶ ድላርጋቸው ገለጻ ከአጠቃላይ የትራፊክ አደጋው ሁለት በመቶ በእግረኞች አብዛኛው ደግሞ በአሽከርካሪዎች በህግ ከተወሰነ ፍጥነት በላይ በማሽከርከር በቸልተኝነትና ሌሎች ተዛማች ችግሮች የሚከሰቱ በመሆናቸው ሁሉም የድርሻውን በመወጣት በተለይ አሽከርካሪዎች የራሳቸውንና የሌናውን ህይወት በመታደግ ኃላፊነታቸውን እንዲወጡ አሳስበዋል።